በማድመጥ መማር ጤና ይስጥልን። ውድ በማድመጥ መማር ተከታታዮች፣ ይህ ወደ ተስፋይቱ ምድር ወደ አውሮጳ የሚሰደዱ አፍሪቃውያን ታሪክ የተሰኘው ድራማ 11 ኛው ክፍል ነው። ባለፉት አስር ክፍሎች ሶስት ወጣቶች ፈራሃኒ፣ ቺቫሲ እና ሊንዳ የአውሮጳ የስደት ኑሮ ሲያሳስባቸው ሰምተናል። የሊንዳ ወደ አውሮጳ መመለስስ ቺቫሲ እንዴት ይቀበሏል? የዛሬውን የማቆያ ማዕከል የተሰኘውን ክፍል ተከታተሉ። ቦታውም ፈርሃኒና ከሞት የተረፉት ሕገወጥ ስደተኞች የሚወሰዱበት ቦታ ነው። አንተ ደግሞ እዛ ጋ ያለው፣ አዎ፣ አንተ እናም አንተኛው፣ ለጊዜው የምትቆዩት እዚሁ ነው። ጉዳዩን ካጣራም በኋላ በአንድ ወር እዚህ እንድትቆዩ የሚያስችል የፈቃድ ወረቀት ይሰጣችኋል። ከዛ በኋላ ያለምንም ጥርጥር ወደ ያገራችሁ እንድትመለሱ ይደረጋል። አይሆንም፣ ይሄ ስህተት መሆን አለበት። ይሄ ቦታ እስር ቤት ይመስላል። ይቀዘቅዛል፣ እንድ ዙሪያውን በእሾሃማ ሽቦ ታጥሯል። ደግሞ እንዴት ነው ለአራት ሆነን በዚህ ጠባብ ክፍል ውስጥ የምንኖር? በባለ አምስት ኮከብ ሆቴል ውስጥ እንድናስቀምጣችሁ ነበር የጠበቅከው እና እንደዛ አላለም ያው አዳምጡ ሁላችሁ እዚህ የመጣችሁት ህገ ወጥ በሆነ መንገድ ነው ከጭንቅላታችሁ በላይ ጣራ ማግኘታችሁ እንዲያውም እድለኞች በመሆናችሁ ነው ይህንንም ልትደሰቱበት ይገባል ዜግነታችሁ እስኪረጋገጥ ድረስ ይህ መኖሪያችሁ ነው ከወዲሁ ልመዱት ጥገኝነት ለማግኘት ምን ያህል ጊዜ ነው የሚፈጅብኝ አንዋልና፣ ያውቃል ብለህ አንድ ወር ሁለት ሶስት አንድ ዓመት ወይም አስር ዓመት ይፈጃል። ምን አውሮፓ ለመምጣት መምጣት ነው አይደል? የፈለግከው አውሮፓ ነው ያለው። ለማንኛውም ቁርስ እዚህ የሚቀርበው በአንድ ሰዓት ነው፣ ምሳ በሰባት ሰዓት እራት ደግሞ ከምሽቱ አስራ ሁለት ተኩል ላይ ከዘገያችሁ ሳትመገቡ ትቀራላችሁ። ከዚህ ማዕከል ለማምለጥ ደግሞ እንዳትሞክሩ፣ እያንዳንዷን እንቅስቃሴ በካሜራ እንከታተላለን። ሌላ ጥያቄ አላችሁ? መልካም። ዶክተር መጥቶ የእያንዳንዳችሁን ጤንነት በየተራ ይመረምራል። በተረፈ ሁላችሁ ጥገኝነት ለመጠየቅ የምትገፉበት መሆኑን ወይም ደግሞ ወደ መጣችሁበት መመለስ ይቀል እንደሆነ እንድታጤኑበት እፈልጋለሁ። መሩን አንተ ፋራሃኒ የሚያየውንና የሚሰማውን ማመን አልቻለም። አውሮፓ ለመግባት የዛን ያህል አደጋ ተጋልጦ ከሞት አፋፍ ደርሶ በስተመጨረሻ ተሳካልኝ ሲል፣ አሁን ደግሞ በተገጠሙ ካሜራዎች ዓይን ጠበቃ ስርመዋል። በአንዲት ጠባብ ክፍል ውስጥ ከተለያዩ አገሮች ከመጡ ሶስት ስደተኞች ጋር መኖር ፈተና ሆኖበታል ይህ በእንዲህ እንዳለ ሊንዳ የትውልድ አገሯን ለቃ ወደ አውሮፓ ኑሯዋ ተመልሳለች በጉብኝት ወቅት ኑሮዋ የተሳካላት ሰው መስላ መታየቷ ጓደኞቿን አውሮፓ ተሻግረው ልክ እንደ እሷ ሕይወታቸውን ለማሳለፍ ውስጣቸውን አነሳስቷል ግን በእውነት ኑሮዋ ምን አይነት ነው ሊንዳ ጓደኛዋ ፍሎሬንስንና ለስራ ፍቃድ ስትል ያገባችሁን ቻርለስን በራሱ ቤት ስታገኛቸው እንከታተል። በቃ ፍሎረንስ፣ ይሄን ከአሁን በኋላ ማድረግ አልችልም። በቃ ቻርለስ፣ ምነካ? ይህንን እኮ ብዙ ጊዜ አልፈንበታል? አይሆንም፣ አሁንማ አይሆንም። አረ ቻርለስ። አንቺ እነሱ ሲመጡ አልነበርሽም። ምን አይነት ደደብ ነው? ቅርታ ከሀገሬ ገና መመለሴ ነው፣ እናም ትንሽ ግራ ገብቶኛል። ምንድን ነው እዚህ እየሆነ ያለው? ችግሩ ምንድን ነው? ችግሩ አንቺ ነሽ መሄድ አልነበረብሽ አረባክ ምን አልክ እንዴ ጋብቻችን እኮ ማለቴ እንደፈለግኩ ነፃ ሁኝ የምፈልገውን ማድረግ የምችል መስሎኝ ነበር አሁ ልክ ነሽ እንደሱ አልነበረም እንደ ስምምነታችን ልክ ነሽ ልክ ነሽ ይኸውልሽ ቻርልስ የተጨነቀው አንቺ ሀገርሽ ሄደሽ ሳለ የኢሚግሬሽን ሀላፊዎች ሳያሳውቁ እቤት በመምጣት አንቺ ባለቤትሽን ሳትወስጂ ለምን ብቻሽን ሄድሽ ብለው ለማጣራት ስለፈለጉ እኮ ወይኔ ፈጣሪ ምን ሆነ ታዲያ ደረሱበት ጠርጥረውናል ብዙ ጥንዶች በሐሰት ጋብቻ አማካኝነት የውጭ ዜጋ እዚህ አውሮፓ እንዲኖርና ስራ መስራት እንዲችል ሲያደርጉ መያዛቸውን ነግረውኛል። እኛንም ቃለ መጠየቅ ማድረግ ይፈልጋሉ። ደግሞ ሌላ ችግር ፍሎ ቆይ፣ ምንድን ነው የሚደረገው? ምንድን እኔ ወደ ሀገር ሁለታችሁም ተረጋጉ። ይህ ሁል ጊዜ የሚያደርጉት ነው። በቃ በቃለ መጠየቁ ጊዜ ፈርታችሁ ስተት እንድትሰሩ እንድትሸበሩ ይፈልጋሉ። ይቅርታሽ ይህንን የስልክ ጥሪ ብቻዬን ነው መመለስ ያለብኝ የምን ብቻዬን ነው አይሆን ነይ ነይ የምንነጋገረው በጣም አሳሳቢ በሆነ ጉዳይ ላይ ጥሪውን የምትቀበዩ እዚህ ሆነች ነው አሁን መቀጠል ትችላለች አይሹ ሄሎማ በሰላም ደርሻለሁ ሊንዳ በስልክ እኮ መልእክት ልኬ ነበር አላገኛችሁትም እንደ እንትን እማ ምን ሆናችኋል ሁላችሁም ደህና ናችሁ አባትሽ በመኪና ተገጭቶ ነው። ምን ሊሆን አይችልም። ኦይ ማ እንዴት ነው አሁን? እባክሽ ደህና ነው በይኝ። ከፍተኛ ክትትል በሚሰጥበት መታከሚያ ክፍል ውስጥ ነው። ዶክተሮቹ ጉዳቱን መቋቋም አለመቋቋሙን ይችል እንደሆን ለማወቅ ጊዜ አሁን አይደለም ነው ያሉት። ወይኔ ጉዴ ፈላ። ሊንዳ መስመር ላይ ነሽ? ሄሎ ሊንዳ፣ ምንድን ነው የሆንሽው? ሊንዳ፣ ምን ችግር አለ እንዴ? ራሷን ስታ ከመውደቋ በፊት ፍጠን፣ ሊንዳ ቻርልስን ሳትይዝ ወደ ሀገሯ ያቀናችው በቤተሰቧ ውስጥ ባጋጠማት አስቸኳይ ነገር እንደሆነ በማስመሰል የኢሚግሬሽን ሰዎችን ልትዋሽ የነበረው ሁኔታ አሁን ወደ እውነታ ዞሯል። አባቷ በጠና መታመማቸውና በሐኪም ቤት ውስጥ መሆናቸውን ስትሰማ ሊንዳ ራሷን ስታ ልትወድቅ ምንም ያህል አልቀራትም ነበር። ብቻ በቅጽበት ፍሎሬንስና ቻርልስ ይዘው ሶፋ ላይ ያጋድሟታል። ከዚህ በኋላ ምን ይከሰት ይሆን? በሌላ በኩል ቺቫሲ ሊንዳን በማጣቱ ተስፋ እየቆረጠ ነው። በቱሪስት ቪዛ አውሮፓ ለመግባት ያቀረበው ማመልከቻ ተቀባይነት አላገኘም፣ ምክንያቱም በባንክ በቂ ገንዘብ አላስቀመጠም። እናም ቃሉን ለመጠበቅ ወስኗል። የሚወዳትን ልጅ ለማግኘት ውቅያኖስ ሊያቋረጥ ነው የስራ ፈቃድ ሞልቶ ወደ ሰሜን አፍሪቃ የሚሄድ አውቶቡስ ውስጥ ገብቷል። ብዙ ቀኖች ከተጓዙ በኋላ ሰሜን አፍሪቃ ጠረፍ ደርሷል። ያንኑ ፋርሃኔን ያሸጋገረውን ሕገ ወጥ ደላ ላይ ያገኘዋል። እስቲ ማድመጡን እንቀጥል። አገር እዚህ አይደለም አይደል? ነ እንዴ? አይ የመጀመሪያ ጊዜ ነው እዚህ ሀገር ውስጥ እዚህ ምን ጉዳይ አመጣ? ቱሪስት ነ አየህ እዚህ ሁኔታዎች ሁሉ አስተማማኝ እንዳሉን ታውቃለህ። ማለት ብዙ ረብሻና የፖለቲካ ተቃውሞ ማለት ነው። አውቃለሁ፣ ግን እኔም ሀገር የተሻለ አይደለም። ስለዚህ ታዲያ፣ እስኪ ልገምት፣ መጓጓዣ የምትፈልግ ሳትሆን አትቀርም። መጓጓዣ አልገባኝም። ምን አይነት መጓጓዣ? አውሮፓ ለመሄድ እየሞከርክ ነው። አሁን ልትረዳኝ ትችላል? አዎ እንዴ፣ እንደውም የምትነጋገርኩ ከትክክለኛ ሰው ጋር ነው። አንተ ደግሞ እጅግ በጣም እድለኛ ነህ። ዛሬ አንዲት የጭነት መርከብ ከአውሮፓ ለስደተኞች እርዳታ ጭና ደርሳለች። ጓደኛዬ በመርከቡ ይሰራል። የነገረኝ ለአምስት ሰዎች ብቻ ወደ አውሮፓ ቦታ እንዳለ ነው። እና ይቺ መርከብ አውሮፓ ትወስዳለች። የመጨረሻው አንተ ነህ። እሺ፣ ስለዚህ ይቺ መርከብ ወደ አውሮፓ ትወስደኛለች። ከነዚያ ከትንንሾች ጀልባዎች አንዱ አይደለችም። አዴ ትንንሽ ጀልባ የሚባል የለም። ትልቅ መርከብ ነች። ጥሩ መርከብ ናት። አውሮፓ ድረስ ትወስዳለች። እምብርቱ ድረስ ምን ያህል ነው መክፈል ያለብኝ? ሁለት ሺህ ዋጋ ነው ድንቅ አጋጣሚ ገባ ሁለት ሺህ ዩሮ አዎ ይሄ ከደርሶ መለስ የአውሮፕላን ትኬት የበለጠ ነው ታዲያ የምትችል ከሆነ ሄድና ዘዋዩ ትኬትን ግዛ ትፈልጋለሁ ይስ አትፈልግም ሰው ስራ አለብኝ እሺ ይኸውልህ ገንዘቡ የለም የለም የለም እዚህ አይደለም ገንዘቡ እንደና ቦታው ውስጥ ለመሰጠኝ ና ተከተለ ቺቫሲ ለሚቀጥለው ጉዞ ወደሚዘጋጅበት ስውር ስፍራ እንዲወስደው ሕገ ወጥ የሰዎች አዘዋዋሪውን ይከተለዋል። የመጓጓዣ ገንዘቡን እንደከፈለ ወደ መርከቡ ከመግባቱ በፊት በመርከቡ አጠገብ ወደምትገኝ አንዲት አነስተኛ የአሳ ማጥመጃ ጀልባ ይወስደዋል። መርከቧ ላይ እንደወጡ ከአራት ስደተኞች ጋር በእቃ መጫኛ የእንጨት ሳጥኖች ውስጥ ይደበቃሉ። ከጥቂት ሰዓት በኋላም መርከቧ መሄጃዋ የደረሰ መሆኑን ለማሳወቅ ጡሩምባዋን ታሰማለች። እናም አሁን ቺቫሲ ወደ አውሮፓ ሊያቀና ነው። ይህ በእንዲህ እንዳለ ፋራሃኒ ቀድሞ አውሮፓ ደርሷል። ይሁንና እስር ቤት በሚመስል የስደተኞች መቆያ ማዕከል ውስጥ ሆኖ ህይወቱ ምስቅልቅል ብሏል። የዚያን ዕለት ምሽት ራቱን እየበላ ሳለ አንድ ነገር ማድረግ እንዳለበት እየተሰማው እንጂ አድምጡኝ! እባካችሁ አድምጡኝ! እህትና ወንድሞቼ አድምጡኝ። አመሰግናለሁ። ከተለያዩ ሀገሮች የመጣን ስለሆነ ስንቶቻችሁ የምናገረውን እንደምትረዱ አላውቁት። ዋናው ቁም ነገሩ ሁላችንም አብረን እዚህ ነን፣ ተመሳሳይ ችግሮችን እየተካፈልን በዚህ ሁኔታ እዚህ ተገኝተናል። እዚህ ከመጣን እንግዲህ ይኸው አንድ ሳምንት ሞልቶናል። ሆኖም ምን እየተደረገ እንኳን እንደሆነ ወደፊትም ምን ሊደርስ እንደሚችል ያሳወቀን አንድም አካል የለም። ወደዚህ በህገ ወጥ መንገድ እንደመጣ እናውቃለሁ። ነገር ግን ወንጀለኞች አይደለንም። ታዲያ ለምንድን ነው እዚህ እንደ እንስሳት በጠባብ ክፍሎች የተጉብን እና የረሱን? ሁላችንም ሰዎች ነው። ሁላችንም የምንሻው በሰላም መኖርን ነው። ሁላችንም የረሃብ አድማን እናድርግ ይገባልን። ጉዳያችን ተሰምቶ ጥገኝነት እስኪሰጡን ድረስ ምግብ አንበላም፣ ከውሃ በቀር ምንም መጠጥ አንጠጣም። ስንቶቻችሁ ናችሁ ሐሳብን የምትደግሙ? አዎ ከፍተኛ የድጋፍ ጩኸትና ጭብጨባ በማቆያ ማዕከሉ ምግብ ቤት ውስጥ ሲሰማ፣ እኛም ወደ ተስፋይቱ ምድር ወደ አውሮፓ የሚሰደዱ አፍሪካውያን ታሪክ 11ኛ ክፍል የራዲዮ ድራማን እዚህ ላይ እናጠናቅቃለን። በአውሮፓ ስለ ስደተኞች ማቆያ ማዕከል ያላችሁን አስተያየትም በፌስቡክ ጻፉልን። እንዲሁም የበማድመጥ መማር ዝግጅቶቻችንን በድረገጻችን ዲ ደብልዩ ዶት ዲ ኢ ስላሽ ኤል ቢ ኢ ላይ በድጋሚ ማድመጥ ትችላላችሁ። እስከዚያው ደህና ሁኑ።